ማህደረ ዜና። የህዝባዊ ወያኔ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ ነባር መሪዎቹን ሽሮ አዳዲስ ሾሞ ማራቶን ጉባኤውን አጠናቋል። የኢትዮጵያ ገዢ ፓርቲ የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ መስራችና በኢትዮጵያ ፖለቲካ ውስጥ ከፍተኛ ተጽዕኖ የሚያሳርፈው የህወሀት ማዕከላዊ ኮሚቴ ከአንድ ወር በላይ በፈጀ ጉባኤው ስር ነቀል ግምገማ ማድረጉን አስታውቋል። የህወሀት ማዕከላዊ ኮሚቴ ግምገማም የባለሥልጣናቱ ሹምሽርና ቃል ኢትዮጵያን ለሚያብጠው ፖለቲካዊ ቀውስ በእርግጥ መፍትሄ ይሆን ይሆን ላፍታ? አብረን እንጠይቅ። በ1984 ያንው የኢትዮጵያ ህዝብ ዲሞክራሲያዊ ንቅናቄ ኢህዴን የመጀመሪያውን የአማራ ክልላዊ መንግስት የመሠረተበትን ስብሰባ ባህር ዳር ላይ ሲጀምር ስብሰባው ለጋዜጠኞች ክፍት ይሁን ዝግ የሚለው ሐሳብ ለትንሽ ጊዜም ቢሆን ተሰብሳቢዎችን አከራክሮ ነበረ። የስብሰባው መሪ የነበሩት ባለስልጣን ለህዝብ ታግሎ ህዝብን አታግሎ እዚህ የደረሰው ኢህዴን ኢህአዴግ ከህዝብ የሚደብቀው የለም አሉ፣ ወሰኑ። ሹማምንቱ መሿሿም መፋተጋቸውን፣ ጋዜጠኞቹም ማነፍነፍ መዘገባቸውን ቀጠሉ። 1984 በእርግጥ 2010 አይደለም እንኳንስ ዘመኑ ፓርቲውም ከኢትዮጵያነት ወደ ብሔርነት፣ ከሀገር አቀፍነት ወደ አማራነት፣ ከኢህዴንነት ወደ ብአዴንነት ተለውጧል። አድጓል ወይም ወድቋል? ኢህዴናል ነው። ብአዴንም በእርግጥ ህዋሃት አይደለም፣ ግን የህዋሃት አምሳያ እህት ወይም አጋርነቱም አንድ ሁለት የለውም። ሰሞኑን መቀሌ ላይ የሆነውን ከሩቅ የሰማነው ነው። ከ26 ዓመት በፊት ባህር ዳር ላይ ካየንና ከሰማነው የሚቃረን መሆኑም ግልጽ ነው። በአንደኛው ክፍለ ዘመን ከተደረጉ የፖለቲከኞች ጉባኤዎች ሁሉም የመቀሌው አንደኛው ባይሆን ከረጃጅሞቹ አንዱ ነው። አንድ ወር ከአንድ ሳምንት ግድም ፈጀ። ጉባኤተኞች በስብሰባቸው ማብቂያ ባወጡት መግለጫ የጉባኤያቸውን ጠቃሚነት ፓርቲያቸው ክልላዊና አገራዊ ተልዕኮውን ከመወጣት አንጻር በማለት ገልጸውታል። ለሀገርና ለክልል የሚጠቅም ያሉት ጉባኤያቸው ግን እስከ ውሳኔያቸው ድረስ ከህዝብም ከመገናኛ ዘዴም ዝግ ነበር። አንዳንዶች መቀሌ የሚባል የሚደረግባትን እንዳትሰማ እንዳትታይ የተዘጋባትን ስብሰባ አስተናገደች ይላሉ። አድዋ ተሾመች። ሌሎች የመለስ ቡድን ሲፈርስ፣ የስብሐት ቡድን ሲነግስ አይነት አባባል አላቸው። እሳቸውም ተመሳሳዩን ይናገራሉ። ሁለት ቡድኖች ነበሩ ነው የሚባለው። አይደለ? አሁን ችግር የለብንም እንዳለ እንቀጥል፣ የተወሰኑ ማስተካከያዎች አድርገን እንዳለ እንቀጥል የሚሉ ብሉነች ነበሩ። አይ አይደለም፣ ተበላሽተናል፣ በስብሰናል ስለዚህ በጥልቅ መታደስ አለብን የሚሉ ደግሞ ነበሩ። ይሄ እንዴት ነው የሰጡት በር ዘግተው ቤት ዘግተው ማንም በማይሰማበት እርስ በርስ ተፋጭተው፣ አንዱ ሌላኛውን አሸንፎ ነው በስልጣን የነበረውን አውርዶ፣ ሌላ ባለስልጣን መሆኖ መጥቶ ያለው እኚህኛው ሁለተኛው ናቸው። የቲፒኤልኤፍ ችግር አሳታፊ አይደለም። ስርዓቱ ባለፈው እንደገመገሙት ራሳቸው መጠቃቃት ላይ የተመሰረተ ነበር። ወይም ደግሞ በግሩፕ በዝምድና ላይ የተመሰረተ አካሄድ ይሄድ እንደነበረ ፓርቲው አምነው መግለጫ ወጥቷል። የፖለቲካ ተንታኝና ደራሲ አቶ አስራት አብርሃም ደግሞ ድሮም ዘንድሮም የህወሀት ፖለቲካ ማለት የአድዋ ፖለቲካ ማለት ነው ይላሉ። ሲፈጠርም ጀምሮ ኒኮሎስ የትቄደስ ኒኮሎስ አድዋን አድዋ አክሱም ነው እዛ ከዛ አካባቢ ነው ስለዚህ እኮ ነው ጫካ እያሉ አሻ የሚባል እንቅስቃሴ የነበረው አሻ ማለት አክሱም ሽሬ አድዋ ማለት በኋላ የሽሬ ልጆች ከትሁል ጋር በተያያዘ ተመቱ ስለዚህ ከዛ በኋላ የቀሩት አክሱም አድዋ ናቸው በክፍፍሉም ሁኔታ ይሄ ነገር ተጽዕኖ ነበር አቦይ ስብሃት የነበሩበት ነው ያሸነፈው ጫካም እያሉ ባይዘ ወይ እነመለስ ወደፊት ሲመጡ የሌላ አካባቢ ልጆች ገብሩ አስራት መስኪ ከኋላ አሰልፈው ነው የመጡት። አረጋዊና ግዴ ሲመታ ማለት ነው። እነዛ ያኔ እነመለስን ወደ ስልጣን እንዲያመጡ ያገዙ ልጆች ደግሞ ዘጠና ሶስት ላይ ነው የተመጡት። ከዛ የመለስ ሲንባር አመራር ነበረ። አባይ ወልዱ መጣ፣ ይሄንን የናቡሻ ኔትወርክን አንድርማይ አደረገው። አሁን ደግሞ እነዛ ተመልሰው መጥተዋል በእርግጥ አሁን እንደሚባለው ሁሉም አድዋ ናቸው ባይባልም በቀጥታም ይሁን በተዘዋዋሪ የአድዋ ተጽዕኖ አሁን ከፍተኛ የሆነ ይመስለኛል ለምሳሌ ህብረጽሄን አድዋንም የሚወዳደሩ በእርግጥ የተወለደበት ወይ ያደገበት ሌላ አካባቢ ሊሆን ይችላል ግን የአድዋ ልጅ ነው መንጆሪ ነው የአድዋ ልጅ ነች የስብሐት ቤተሰብ ነች ሚሊተሪም የዛ አካባቢ ተጽዕኖ ብዙ ከፍተኛ እንደሆነ ይታወቃል ብዙ አሉ አንድ አንድ ቀ ቀበሌ ከሰላሳ በላይ ከፍተኛ ወታደራዊ መኮንኖች ያሉበት ቀበሌ አለ። አንድ ቀበሌ ማለት ነው፣ እያንዳንዱ አንዳንድ ቤት አንዳንድ ሊደርስ ሁሉ በሚችልበት ሁኔታ ማለት ነው። ስለዚህ የህወት ፖለቲካ የሚባለው ሁሉም ጊዜ የአድዋ ፖለቲካ ነው። አዲስ አበባ እንደ ሹም ከላከቻቸው አንዷን፣ እንደ ተሻሪ ብዙዎቹን፣ እንደ በሹመት ላይ ሹመት ደራቢ እንደ ተሻሪ የሸኘችውን አንዱን እንደ አዲስ ተሿሚ መልሳ ተቀብላለች። ድፍን ኢትዮጵያ 26 ዓመት የምታውቃቸውን የትግራይ ፖለቲከኞች እንደገና በቴሌቪዥን መስኮት መጨረሻው ላይ አየች። እንደ ፌዴራዊ መንግስት ሚኒስትር፣ እንደ ሥራ አስኪያጅ፣ እንደ ሰላዎች አለቃ የሚያውቃቸውን እንደ ፓርቲ መሪም አወቃቸው። ተሰብሳቢዎቹም የቀድሞውን የህወሀት መሪና የኢትዮጵያ ጠቅላይ ሚኒስትር የአቶ መለስ ዜናዊን ባለቤት ወይዘሮ አዜብ መስፍንን ከህወሀት ማዕከላዊ ኮሚቴ አባልነት አግደዋል። ከመለስ መሞት በኋላ የፓርቲውን የሊቀመንበርነት ስልጣን የያዙትን የትግራይ ክልል ርዕሰ መስተዳድር አቶ አባይ ወልዱን ከሊቀመንበርነትም ከሥራ አስፈጻሚ ኮሚቴ አባልነትም ሽረዋል። ከስልጣን ያገዷቸው፣ ዝቅ ያደረጓቸው፣ ማስጠንቀቂያ የሰጧቸው ሌሎች ባለስልጣናትም አሉ። እስካሁን የፓርቲው ምክትል ሊቀመንበርና የኢትዮጵያ የመገናኛ ኢንፎርሜሽን ቴክኖሎጂ ሚኒስትር ዶክተር ደብረጽዮን ገብረ ሚካኤል የህወሀት ሊቀመንበር፣ የቀድሞ የገንዘብ ስለላ ማዕከል ኃላፊ የነበሩት ወይዘሮ ፈትለ ወርቅ ወይም ሞንጆሪኖ ገብረ እግዚአብሔር የፓርቲው ምክትል ሊቀመንበር ሆነው ተመርጠዋል። በፓርቲው አሰራር የሦስተኝነቱን ስልጣን የያዙት የብሔራዊ መረጃና ደህንነት ኃላፊ አቶ ጌታቸው አሰፋ ናቸው። ከተሿሚ ተሻሪዎቹ ዕድሜ፣ የትውልድ እድገት ስፍራ ይልቅ በኢትዮጵያ ፖለቲካ ውስጥ ከፍተኛ ተጽዕኖ የሚያሳርፈው ፓርቲ ውሳኔ ኢትዮጵያን ለሚያብጠው ፖለቲካዊ ቀውስ የሚጠቅመው መኖር አለመኖሩ ነው። አነጋጋሪው አቶ ፍጹም ብርሃኔ ፓርቲው የሚያስፈልገው የመርህ እንጂ የሰዎች ለውጥ አልነበረም ባይ ናቸው። በአጠቃላይ ሳይሆን የሰዎች መቀየር ለውጥ ያመጣል ብዬ አላ። ይሄም የብዙ ወጣት እምነት ይመስለኛል። አጠቃላይ ፓርቲው ማድረግ ያለበት አሁን የፖሊሲ ለውጦችን ነው። ማስተካከል ያለበት ፖሊሲው ተተኪዎችን የሚያፈራ ፖሊሲ ነው ወይስ አይደለም የሚለውን ሪቫይዝ ማድረግ አለበት። አሁን እየታየ ያለው ነገር በሙሉ ፓርቲውን የሚያጠፋ ነው ብዬ ነው የማምነው። የፖለቲካ ተንታኝ አስራት አብርሃም ደግሞ የፊተኞቹ ደብዘዝ የአሁኖቹ ደመቃሉ እንጂ ለውጥ የለም ባይ ናቸው። የህወሀት ዋና ዓላማም የኢትዮጵያ ሕዝብ ላነሳቸው ጥያቄዎች ተገቢ መልስ መስጠት ሳይሆን የነበረውን ወይም ስታትስ ኮን ማስቀጠል ነው። አዲስ አመራር ለማለት የሚያስችል ነገር ያለ አይመስለኝም። ምክንያቱም በፊት ከምናውቃቸው አንድ እስቴፍ ወይም ሁለት እስቴፍ ዝቅ ብለው ሲሰሩ የነበሩ በተለያየ የኃላፊነት ቦታ ያለፉ የህወሀት ነባር ታጋዮች የነበር ናቸው ከሁለት ሰው በስተቀር። ሁለተኛ ነገር ደግሞ አሁን ያለውን የሀገሪቱ ችግር ላይ ያን ያህል የተለየ አስተዋጽኦ የነራቸዋል ማለት አይቻልም። ምክንያቱም አሁን እነዚህ የተፈለገው ምንድን ነው? አብዛኞቹ አዲስ አበባ ነው ያሉት አሁን ይመስለኛል የፌዴራል አቅማቸውን ማጠናከር እና የህወሀትን የበፊቱን የነበረውን የበላይነት የማስቀጠል ስታተስኮን የማስጠበቅ ጉዳይ ነው እንጂ አዲስ ነገር እንዲያመጡም የተመረጡ አይመስለኝም። አቶ አስፋው ገዳሙም ተመሳሳይ ሀሳብ ነው ያላቸው። ህወሀት ጥንትም ሆነ አሁን የሰው እንጂ የመርህ ለውጥ ማድረግ አያውቅም። የህዝብን ጥያቄም ከቆባ አይቆጥረውም። በዲሞክራሲያዊ አገባብ ህዝቡ በሚፈልገው መንገድ ሳይሆን እነሱ የቡድኑ አንዱ አውራ በፈለገው መንገድ ነው እያስኬዱት ያለው ማለት ነው። ስለዚህ በአብዛኛው በህወሀት የተለመደው ለውጥ ነው። ከንፍሽፍሽ በለው ድሮ በአስራ ዘጠኝ ስልሳ ሰባት አስራ ዘጠኝ ስልሳ ዘጠኝ ሰባ ሰባት ዘጠና ሶስት እንደዚህ እንደዚህ ናቸው። ሰው ነው የሚቀየረው፣ አስተሳሰቡ አይቀየርም። አስተሳሰቡ ምንድን ነው የህወሀት የኢህአዴግ ምንደ ኢህአዴግ ካየ አቤታዊ ዲሞክራሲ ነው የሚለው ዲሞክራሲያዊ ማዕከላዊነት ነው የሚለው። ይሄ ምን ማለት ነው? ከላይ የወረደች ታች ደርሳ እስከ ቀበሌ እስከ ጎጥ ምናምን ደርሳ ትተገበራለች። ከዛ ሪፖርት ብቻ ነው የምትሰጠው። ሪፖርት ስትሰጥ ደግሞ አለቃህን በሚያስደስት መልኩ መሆን አለበት። አለቃ ካልተደሰተ ትባረራለህና የህወሓትን ከፍተኛ ስልጣን አዲስ የተረከቡት ሶስቱ ፖለቲከኞች የስለላ ድርጅቶችን የሚመሩ ይመሩ ወይም ያገለግሉ የነበሩ ናቸው። የፖለቲካ ተንታኝ አስራት አብርሃም እንደሚሉት የህወሀት ማዕከላዊ ኮሚቴ በስለላ መስሪያ ቤት የሰሩ ወይም የሚሰሩ ፖለቲከኞችን የመረጠው በአጋጣሚ አይመስልም። እነዚህ አሁን እየተፈጠሩ ያሉት የህዝብ ጥያቄዎች ይመስለኛል። አዲስም አይደሉም። አሁን ግን አዲስ የሆኑበት ሁኔታ ወደ አደባባይ መውጣታቸው ነው። በቴሌፌን ይህን ሲታይ በኢህአዴግ ውስጥ ያሉ ኃይሎች ለምሳሌ በኦህዴድ እና በብአዴን ውስጥ ያሉ ኃይሎች የቴሌፍን መዳከም ተጠቅመው ይህንን የህዝብ ብሶት ወደፊት በማምጣት ስልጣን የሚያገኙበት መንገድ ማመቻቻና ቴሌፍ ማዳከም ያድርገው እየተጠቆሙበት ነው የሚል ገምገማ ያለ ይመስለኛል፣ በህወሀት በኩል። ስለዚህ የህወሀት ስትራቴጂ ምንድን ነው? እነዚህ የህዝብ ጥያቄዎች መመለስ ሳይሆን የህወሀት መዳከም የአመራር መዳከም ተጠቅመው ፓርቲውን እየገፉ ያሉት እህት ፓርቲዎች እነሱን መስመር ማስያዝ ነው። ይሄ ደግሞ ሁለት አሁን ካመጣቸው አመራሮች የደህንነት ሰዎች የነበሩ ኦፕሬሽናል የሆኑ ሰዎች መምጣታቸው ሲታይ ምንድን ነው ፌለፍሲል የንትን አድቫንቴጅ አለው የኢንቴሊጀንስ አድቫንታ ያለው አቶ ስራት አክለው እንዳሉት ህወሃት ከኢህአዲግ አባል ፓርቲዎች ወይም ከሌሎች ተቃዋሚ ፓርቲዎች የበላይነቱን ይዞ የቀጠለው ሁለት ጠንካራ ምርኩዞችን ሙሉ በሙሉ በመቆጣጠሩ ነው፣ ስለላውንና ጦር ሰራዊቱን። አብዛኛው ኢትዮጵያ በተቃውሞ ጥያቄ በአደባባይ ሰልፍና አመፅ በሚናጥበት በአሁኑ ወቅት ከፍተኛ መሪዎቹን የስለላ መስሪያ ቤት ባልደረቦች ወይም መሪዎችን ማድረጉ ደግሞ አቶ አስራት እንደሚሉት የበላይነቱን የማጣት ስጋቱን ለማስወገድ እንዲጠቅመው አስቦበት ሳይሆን አይቀርም። የእህት አድሬዎች አመራሮችን ወደ መስመር የማስገባት ነገር ነው የሚሆነው። ይሄ ደግሞ ለመጠቀም ብዙ እድል አለ። አንደኛው የእያንዳንዱ ሰው መረጃ መኖር ነው። ሁለተኛ፣ የምታሳየውና የምትቀጣው ነገር አለ ለሆነ አመራር ትሾመዋለ አለ ወይ አወርደዋለ። አስታውሳለሁ፣ አንድ ሰውዬ እንሰራው ወይስ እንሽመው ተብሎ እንሽመው የሚል የእጅ ብልጫ ተገኝቶ የተሾመ ሰው ሁሉ አቃለውኔ። እንሰራውና በእንሽመው መካከል ያለውን ርቀት በጣም ርቁ ነው፣ በጣም ርቁ ነው እና ስታተስኮን ለማስጠበቅ የተለያየ ታክቲክ ይጠቀማል ብያስባሉ። አንደኛው ሀይል ነው። ሁለተኛ ህግ ነው፣ ህግ አለ። ሶስተኛ ፌደራል ስርዓት የሚሰጠህ እድል አለ። የብሔር ብሔቶች ፓርቲዎች አሉ። አጋር ፓርቲዎች የሚባሉት በእነሱ በኩል የምትጫወተው ጨዋታ አለ። በፌዴሬሽን ምክር ቤት የምትጫወተው ጨዋታ አለ። በህገ መንግስቱ ምክንያት የምትጫወተው ጨዋታ አለ። ምን ያህል ይሄ ስታቱስ ኮ ያስኬደዋል የሚለው አይታወቅም። ግን ሲል ስታቱስ ኮን ለማስቀጠል እነዚህ ነገሮችን ይሞክራል። እነዚህ ለመሞከር የተሻለ አመራር ነው ያመጡት። የህወሀት አዳዲስ መሪዎች ከሌሎች የኢህአዲግ አባል ፓርቲዎች መሪዎች ጋር የሚኖራቸው ግንኙነትና የሚያሳርፉት ተጽዕኖ እስከየትነት ለአሁኑ በግልጽ አይታወቅም። ባለፉት ሁለት ዓመታት በኦሮሚያ በደቡብና በአማራ መስተዳድሮች የሚደረጉ ህዝባዊ ተቃውሞዎችን በተለያዩ አጋጣሚዎች የሚነሱ የሙስና፣ የኑሮ ውድነት፣ የቀረጥ የፍትህ የሰብአዊ መብት ጥያቄዎችን ለመመለስ አዳዲሶቹ መሪዎች አዳዲስ እቅድ መንደፋቸውም አይታወቅም። መቀሌ የተሰበሰቡ ከመቀሌ ነዋሪ ቢያንስ አንዱን ሻሩም፣ አዲስ አበባ ነዋሪ አድዋ ተወላጆችን መረጡ። አበቁም። ነጋሽ መሐመድ ነኝ። እኛም አበቃን።